እንዴት ናችሁ ልጆች፣ ደህና ናችሁ? እንኳን ለአዲስ ዓመት አደረሳችሁ። ኢትዮጵያ በጣም ተስማምታችኋል። ስሜ ቴልዝ ነው። ሀያ አንድ ዓመቴ ነኝ። ነገ ቁርስ በላለው፣ ዛሬ ምሳ በላለው፣ እንደገና ማታ እራት እበላለው። አሁን እዚህ ቁጭ ብዬ ዝም ብዬ ማይክሮፎን ውስጥ እየተናገርኩ ነው። ምን መናገር እንዳለብኝም አላወቅኩም። እሺ፣ በጣም አመሰግናለሁ።